ሳይንስና ሕብረተሰብ። በደቡብ ምዕራብ ሞሮኮ የምትገኘው ማራካሽ ከተማ በበርካታ አውሮፓውያን ተመራጭ የመዝናኛ ስፍራ ናት። ከብዙ የአውሮፓ ከተሞች በሁለትና ሶስት ሰዓት የአውሮፕላን በረራ ርቀት ላይ መገኘቷም ተደራሽነቷን አስፍቶታል። ከሰሞኑ ግን በአውሮፓውያንና በዓለም መገናኛ ብዙሀን ዘንድ ስሟ ሲነሳ የከረመው እጅ በሚያስቆረጥመው ምግቧ አሊያም በተወዳጅ የዕደ ጥበብ ውጤቶቹ አልነበረም። ይልቅስ ከከተማይቱ በስተ ምስራቅ 90 ኪሎ ሜትር ገደማ ርቀት ላይ ባለ የቅድመ ሰው ጥናት የምርምር ቦታ ጋር በተያያዘ ነበር። የምርምር ቦታው ጀበል ኢራሃድ ይሰኛል። ሐሩራማና ድንጋያማ ስፍራ ነው። ከጥቂት ቁጥቋጦዎች በስተቀር የዛፍ ዘር የሚባል ነገር አይታይበትም። በዚህ ጭር ባለ ቦታ ገሚስ አካላቸው የተቦደሰ ኮረብታዎች ስር ተቀምጠው የተከመሩ አፈሮችና ድንጋዮችን በጥንቃቄ የሚመረምሩ ሰዎች ማየት እንግዳ አይደለም። ባለፈው ሳምንት ማክሰኞ ግንቦት ሰላሳ ይፋ በተደረገ ግኝት በዚያ ቦታ አሁን በምድር ላይ የሚመላለሰውን ሰው የሚመስል ፍጡር ከ300 ሺህ ዓመት በፊት ይኖር ነበር። ግኝቱን በፈረንሳይ ፓሪስ በተሰጠ ጋዜጣዊ መግለጫ ለዓለም የናኙት ዤን ዣክዊ ሁብሊዮ ናቸው። በዓለም አቀፍ መገናኛ ብዙኃን ሰፊ ሽፋን ያገኘው የሁብሊዮ ግኝት ሁለት አዲስ ነገሮችን ይዞ መጥቷል። አንደኛው ለዘመናዊ ሰው ቅርብ ናቸው የሚባሉትንና በኢትዮጵያ የተገኙትን ቅሪታ አካላት በመቶ ሺህ ዓመት ያስከነዳ ነው መባሉ ሲሆን ሁለተኛው ደግሞ የተገኘበት ቦታ ነው። ከዚህ ቀደም ቅሪታ አካላት በብዛት የተገኙበትና የሰው ልጅ መነሻ ነው የሚባለው ምስራቅ አፍሪካ ሲሆን፣ ይህ ግኝት ግን ስፍራውን እስከ ሰሜን አፍሪካ ድረስ ይለጥጠዋል። ሁብሊሆን እንስማ። የእኛ ግኝት የመማሪያ መጽሐፍትን ይቀይራልን? አዎ አሁን ዘመናዊ ሰው እያለን የምንጠራው መነሻ አካባቢ ከሰሐራ በታች ባለ የሆነ ቦታ እንደሆነ ይታሰብ ነበር። ያ በእርግጥም እንደገና መታየት አለበት። ሁብሊዮ የሆነ ቦታ ይበሉት እንጂ በዘርፉ ባለሙያዎች ዘንድ ከመስማማት የተደረሰባቸው ለዘመኑ ሰው የቀረቡ ቅሪታ አካላት የተገኙት በኢትዮጵያ ነው። የመጀመሪያዎቹ በጎርጎሮሳዊው 1968 ዓ ም በኦሞ ሸለቆ በቀድሞ ኩራዝ ወረዳ ኪቢሽ በተባለ ቦታ የተገኙት ናቸው። ሁለተኛው ደግሞ በጎርጎሮሳዊው 1997 ዓ ም በአፋር ክልል ከገዋኔ ከተማ በስተምዕራብ በኩል ያርዲ ከተባለ ሐይቅ አጠገብ ነው። ኢዳልቱ የሚል መጠሪያ የተሰጠውን የአፋሩን ቅሪታ አካል 160 ሺህ ዓመት ዕድሜ እንዳለው ባለሙያዎች በጥናት ደርሰውበታል። የኦሞዎቹ መጀመሪያ ላይ ሲገኙ የዕድሜ መለኪያ ዘዴዎቹ እምብዛም ያልዳበሩ ስለነበሩ 100 ሺህ ዓመት ገደማ ተገምተው ነበር። ከዓመታት በፊት በስፍራው ላይ ተጨማሪ ምርምር በማድረግ አዳዲስ ቅሪታ አካላት ያገኙ ባለሙያዎች ግን ዕድሜያቸውን 195 ሺህ ዓመት እንደሚደርስ አረጋግጠዋል። የሞሮኮ ግኝት ይገዳደራቸዋል የተባለው ከእነዚህ ሁለት ቦታዎች የተገኙትን ቅሪታ አካላት እንደሆነ ኢትዮጵያውያን ባለሙያዎች ይናገራሉ። ወደ ሞሮኮ ልሰዳችሁ። በሀገሪቱ ብሔራዊ የቅርስና ጥንታዊ ይዞታ ተቋም ተመራማሪ የሆኑት ፕሮፌሰር መሆሲን ጀራዊ ስለ ቀደምት ግኝቶች ሲያጣቅሱ ጭራሹኑ አፍሪካን እንኳን አይጠቅሱም። ዛሬ ይህን ማለት እንችላለን። ረዥም እድሜ ያለው የሆሞ ሳፒያንስ ዝርያ የሚገኘው በሞሮኮ ጀበል ይውድ ነው። በሌሎች የዓለም ክፍሎች የሆሞ ሳፒያንስ ዝርያዎች እንደተገኙ እናውቃለን። በአውሮፓ የተገኘው ኒያንደርታል ሳፒያንስ ከእኛው ጋር በሰውነት አሰራር ረገድ የተለየ ነው። ረዥም እድሜ ያለው የሚባለው የኒያንደርታል ሳፒያንሱ 40 ሺህ ዓመት ገደማ ወደ ኋላ ይመለሳል። የአሁኑ ግኝት ግን 260 ሺህ ዓመት ልዩነት በመያዝ በዓለም ባለረዥሙ እድሜ ነው። ና ላለፉት 36 ዓመታት በቅድመ ሰው ጥናት ዘርፍ ምርምር ሲያደርጉ የቆዩት ዶክተር ብርሃኔ አስፋው የሞሮኮውን የግኝት ውጤት አንብበዋል። በጀበል ኢራሃድ ከ1960ዎቹ ጀምሮ በቅርብ እስከተገኙ ቅሪታ አካላት ድረስ ለረጅም ጊዜ ጥናት አካሂደዋል። የሞሮኮው ቅሪታ አካል ረጅም ዕድሜ እንዳለው ተረጋግጧል የሚባለውን ግን አይቀበሉትም። ምክንያታቸው ደግሞ ተመራማሪዎቹ የተጠቀሙበት የቅሪታ አካል የዕድሜ መለኪያ ዘዴ ነው። በኢትዮጵያ ጥቅም ላይ የዋለውን ዘዴ በማነጻጸሪያነት በማቅረብ ያብራራሉ። ከኢትዮጵያ የተገኙት ቅሪታ አካላት እድሜያቸው የተለካው ምንም አይነት ጥርጣሬ በሌለበት አርጋን አርጋን ቴክኒክ የሚባል ነው። በእሳተ ገሞራ ከእሳት ወለድ ብናኞች በወጡ ማዕድኖች ምንም ጥርጥር በሌለበት መንገድ ነው ያ እድሜ የተለካው። ይሄኛው ግን እነሱ የአሁን ሪፖርት ያደረጉት እድሜ የተለካው ተርሞሉሚነሰንስ ይባላል፣ በዛ ቴክኒክ ነው። ይሄ የእድሜ መለኪያ ቴክኒክ እስካሁን ድረስ በኛ የጥናት መስክ ምንም አይነት ተአማኒነት የሌለው የእድሜ መለኪያ ዘዴ ነው። በኢትዮጵያ ቅሪታ አካላት የተገኙባቸው መካነ ቅርሶች በሙሉ በስምጥ ሸለቆ ውስጥ መገኘታቸው ሀገሪቱ የመጀመሪያውን የዕድሜ መለኪያ ዘዴ ያለምንም ችግር እንድትጠቀም እንዳስቻላት ዶክተር ብርሃን ያስረዳሉ። እነዚህ ቦታዎች እሳተ ጎሞራ የፈነዱባቸው በመሆናቸው ለዕድሜ መለኪያነት የሚያገለግሉ ማዕድናትም በቦታዎቹ በቀላሉ ይገኛሉ። ጊዜ ጠብቀው ወደ ሌላ ማዕድን ከሚቀየሩትና ራዲዮ አክቲቭ ከሚባሉት ከእነዚህ ማዕድናት ውስጥ ፖታሽየምን በምሳሌነት ያነሳሉ። ፖታሽየም አርገን ወደ ተባለ ማዕድን የሚቀየርበት የጊዜ መጠን ስለሚታወቅ ያንን በመለካት አስተማማኝ በሆነ መንገድ የቅሪታ አካላቱን እድሜ ማወቅ እንደሚቻል ያብራራሉ። እንደ ሞሮኮ፣ ደቡብ አፍሪካና ቻድ ባሉ ሀገራት ግን ቅሪታ አካላት ቢገኙም የእሳተ ገሞራ ማዕድናት አብረዋቸው ስለሌሉ ሌላኛውን የዕድሜ መለኪያ ዘዴ መጠቀም ግድ እንዳላቸው ዶክተር ብርሃኔ ይገልጻሉ። በሞሮኮ ብሔራዊ የቅርስና ጥንታዊ ይዞታ ተቋም የዳይሬክተሩ ረዳት የሆኑት አብዱሰላም ሜክዳድ በጀበል ኤራሃድ የተገኘ በእሳት የተቃጠለ የራስ ቅልን ዕድሜ ለመለካት የተጠቀሙበት ቴርሞል ሜኔንሰንስ የተባለውን ሳይንሳዊ ዘዴ እንደሆነ አረጋግጠዋል። በዚህ ዘዴ ዕድሜ የሚለካው እንዴት ነው? ለምንስ ተአማኒነቱ ዝቅተኛ ነው ተባለ? ዶክተር ብርሃኔ ቴርሞል ሜኔንሰንስ የሚባለው ይሄኛው ከውስጥ ያሉትን ማዕድናት በማየት እነዛ ማዕድናት የሚለቁትን ጨረር በመለካት እድሜውን ለማወቅ ይሞከራል። ያ ግን የሚሰጠው እድሜ በጣም ሰፊ ልዩነት የሚያመጣ ስለሆነ በተለያየ ቦታ ተሞክሮ፣ በተለይ በአውሮፓ ብዙ ቦታዎች ተሞክሮ በጣም አስቸጋሪ አስቸጋሪ ነው እና ያ በመሆኑ ነው እንደ እሳተ ገሞራ ብናኞቹ አስተማማኝ የሆነ እድሜ መስጠት ስለማይችሉ ሌላ አማራጭ ተጨማሪ ሁለት ሶስት የእድሜ መለኪያ ዘዴዎችን ስንጠቀም አትሊስት በዛ መካከል ሊሆን ይችላል እና ይሄ ሊቀራረብ ይችላል ተብሎ ይባል ነበር። ግን እነዚህ ሰዎች ግን ያቀረቡት ይሄኛው ሰፊ ችግር ያለበትን የእድሜ መለኪያ ዘዴ ተጠቅመው ነው ያቀረቡት። የሞሮኮ ግኝት በጋዜጣዊ መግለጫ መልክ ብቻ አይደለም ይፋ የተደረገው፣ ይልቁንስ በሳይንሱ አለም እንደተለመደው እንደ ኔቸር ባሉ የተከበረ ስም ባላቸው የሳይንስ ጆርናሎች ላይ ታትሟል። የእድሜ አለካኩ ዘዴ ችግር አለበት ከተባለ ታዲያ እንዴት በኔቸር ላይ ታተመ? ዶክተር ብርሃኔ ምላሽ አላቸው። እንግዲህ በእኛ የጥናት መስክ ላይ አንዳንዴ የሚያስቸግረው ነገር ምንድን ነው፣ እድሜ በጣም ትልቅ የሆነ ለመጀመሪያ ጊዜ የሆነ እንደዚህ አይነት ቅጽሎችን መጨመር የተለያዩ የዜና አውታሮችን የሚስብ ቃል ሆኖ ስለሚገኝ ብዙ ጊዜ እንደዚህ አይነት ነገር ይደረጋል። እርግጥ እንደመላምት ልንጠቀምበት እንችላለን። እንደ ሳይንስ ግን ይሄኛው ነገር ሚዘን የሚደፋ አይደለም። እኔ ራሴ በግሌ ሳየው እንደዚህ በቃ በጣም ፍሬንድሊ ሪቪውየርስ ይባላል በእንግሊዝኛ፣ በጣም ወዳጅ የሆኑ ገምጋሚዎች ያገኘው ጽሑፍ ይመስለኛል እንጂ ያንን አልፎ ለሕትመት ሊበቃ የሚችል ማስረጃ ሊሆን አይችልም የሚል ግምገማ ነው ያለኝ። አዲሱን ግኝት የሰሙ ኢትዮጵያ በነ ሉሲ፣ ሰላም፣ አርዲ፣ ኢዳልቱና ሌሎችም ቅሪታ አካላት የተጎናጸፈችውን የሰው ዘር መገኛ የሚል ስያሜ በሞሮኮ እንደተነጠቀች እንዲያስቡ አድርጓቸዋል። ዶክተር ብርሃኔ እውነታው ሌላ ነው ባይ ናቸው። ከጀበር ኢርሃድ የተገኘው አዲሱ መረጃ የነ ሉሲንና የነ አርዲን የኢትዮጵያን ቀደምት የሰው ዘሮች የሚተካ አይደለም። የመጨረሻው የሰው ዘር፣ አሁን ያለው ዓለምን በሙሉ የሞላው የሰው ዘር፣ እስካሁን ድረስ ባለን መረጃ ኢትዮጵያ ብቻ ናች የነበረችው። ማለት በዓለም ላይ የሚታወቀው ምክንያቱም ትልቅ ከፍተኛ ዕድሜ ያለው ሁለት መቶ ሺህ ነበረ፣ ያም ከኢትዮጵያ ብቻ ነበረ። ያንን ነው ውድድሩ ያለው። አሁን እነሱ የሚሉት አይ ኢትዮጵያ ብቻ አይደለም እንዲያውም ኢትዮጵያ ቀደምት የሆነ በመቶ ሺህ የሚቀድም ሞሮኮ ላይ ተገኝተዋል። ስለዚህ የጋርደን ኦፍ ኤደን የሚለው አንድ ቦታ ላይ አለችም ሊሆን ይችላል ትክክልም ሊሆን ይችላል። ግን እስካሁን ደግሞ የምናየው ደግሞ ከስድስት ሚሊዮን ዓመት ጀምሮ እስከ መጨረሻው ድረስ አሁን የምንከራከረው እስከ ሁለት መቶ ሺህ ዓመት ድረስ ከዛም አልፎ ያለው በሙሉ የተገኘበት እስካሁን ድረስ አገር በአለም ላይ ቢኖር ኢትዮጵያ ብቻ ነች። ዶክተር ብርሃኔ ሲያጠቃልሉ ነገሩን አህጉራዊ መልክ ሊሰጡት ይሞክራሉ ቅሪተ አካሉ ከኢትዮጵያም ተገኘ ከሞሮኮ አፍሪካ በአጠቃላይ የሰው ዘር መነሻ እንደሆነች ምንም ጥርጥር የለውም ሲሉ በልበ ሙሉነት ይናገራሉ። የዛሬው ጥንቅራችን የእስካሁኑ ነበር። ተስፋ ለሞልደየስ ነኝ። መልካም ጊዜ።